ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። በ19ና በ23 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 17 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። የምናስተናግዳችሁ አዲሱ አበበና እኔም ሰሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። በአማራ ክልል ከፍተኛ አመራር አባላት እንዲሁም በፌዴራል ደረጃ በመከላከያ ኃይል ከፍተኛ አዛዦችና በባህር ዳር ከተማ ሰላማዊ ዜጎች ላይ የተፈጸመውን የጭካኔ ተግባር በጽኑ እናወግዛለን ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ባወጣው መግለጫ አስታውቋል። በከፍተኛ መንግስትና የመከላከያ ኃይል አመራሮች ላይ የደረሰውን ጥቃት ከፍተኛ የሆነ ሀዘን ነው የሰማ ነው። በንግግርና በሰላማዊ መንገድ ችግሮችን መፍታት አለብንና ማድረጃ ነው ያለብን በምንልበት ሰዓት መሆኑ አስደንጋጭ ሆነብናል። የኢዜማ የሕዝብ ግንኙነት ቋሚ ኮሚቴ ሰብሳቢ አቶ ናትናኤል ፈለቀ ናቸው የሰማችኋቸው። ዘገባውን በመጽሔት ይዘናል። የሰዓቱን አርዕስተ ዜና አዲሱ ያሰማናል። አርዕስተ ዜናው በአብዛኛው በኢትዮጵያ ጉዳይ ላይ ነው ያተኮረው። በቅዳሜው የባህር ዳር መፈንቅለ መንግሥት የቆሰሉት አቃቤ ሕግ ምግባሩ ከበደ አረፉ። የመፈንቅለ መንግስቱ መሪ ናቸው የተባሉት ሜጀር ጀነራል አሳምነው ጽጌም ተገደሉ። ጀነራል ሰአረን እና ሜጀር ጀነራል ገዛይ አበራን ገድሏል የተባለው ጠባቂ ራሱን እንዳጠፋ ተረጋገጠ። በመፈንቅለ መንግስቱ ህይወታቸውን ያጡ ባለሥልጣናት የአስከሬን ሽኝትና የቅብር ሥነ ሥርዓት ፕሮግራም የሚያዘጋጅ ኮሚቴ ተቋቋመ። ዛሬ በኢትዮጵያ ብሔራዊ ሐዘን ቀን ታውጇል፣ የሚሉ ይገኙባቸዋል። አመሰግናለሁ አዲሱ። ለዋና ዋና የሰዓቱ የዓለም ዜና አዲሱ ወደ አንተ መልሳቸዋለሁ አድማጮች በቅዳሜው መፈንቅለ መንግስት ቆስለው እዚያው ባሕር ዳር ከዚያም በአዲስ አበባ ጥቁር አንበሳ ሆስፒታል በሕክምና ሲረዱ የቆዩት የክልሉ ጠቅላይ አቃቢ ሕግ አቶ ምግባሩ ከበደ ሕይወታቸው ማለፉ፣ አስክሬናቸውም ወደ ባህር ዳር መወሰዱ ተገለጠ። የመፈንቅለ መንግስቱ መሪናቸው የተባሉት ተጠርጣሪ ሜጅር ጀነራል አሳምነው ጽጌም መገደላቸው ታውቋል። በአማራ ክልል የመፈንቅለ መንግስት ሙከራ አድርገዋል በሚል የተጠረጠሩት ብሪጌዲየር ጀነራል አሳምነው ጽጌ ዘንዘልማ በሚባልና ጎንደር መውጫ አካባቢ በሚገኝ ቦታ በተኩስ ልውውጥ መገደላቸውን ነው የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል እንደሻው ጣሰው ለአሜሪካ ድምፅ የገለጡት። ባለፈው ቅዳሜ በባህር ዳር ከተማ በሚገኘው የአማራ ክልል ርዕሰ መስተዳድር ቢሮ በነበረው የመፈንቅለ መንግሥት ሙከራ በተካሄደ ተኩስ ርዕሰ መስተዳደሩ ዶክተር አምባቸው መኮንንና የርዕሰ መስተዳደሩ የአደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴ መገደላቸው አይዘነጋም። በዚያ ዕለት ቅዳሜ ከሰዓታት በኋላ አዲስ አበባ ውስጥ የኢትዮጵያው ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን ከቀድሞ የጦር አዛዥ ሜጀር ጀኔራል ባልደረባቸው ገዛዬ አበራ ጋር በመኖሪያ ቤታቸው እንዳሉ በጠባቂያቸው መገደላቸው ይታወቃል። የኢትዮጵያ ባለሥልጣናት እንደሚሉት የሁለቱ ግድያ የተያያዘ ነው። የጥቃቱ ዋና ምክንያት ግልጽ አይደለም። ተንታኞች እንደሚናገሩት ግን ብሔርተኛው አማራ የነበሩት ሜጀር ጀነራል አሳምነው ሚሊሻ አቋቁመው በዚያው ምክንያት ከስራቸው ሊባረሩ እንደሚችሉ ስጋት ነበራቸው። እንደ አውሮፓ አቆጣጠር በ209 ዓ ም በተካሄደ መፈንቅለ መንግሥት ሙከራ ተጠርጥረው ከታሰሩ በኋላ ባለፈው ዓመት ነው በዶክተር አብይ አመራር የተለቀቁት። አንዳንድ ምንጮች ጀነራል ሰዓረን እና ሜጀር ጀነራል ገዛኢ አበራን ገድሏል የተባለው ጠባቂ ራሱን እንዳጠፋ ተረጋግጧል። አዲስ አበባ የሚገኘው የአሜሪካ ኤምባሲ በበኩሉ ባለፈው ቅዳሜ ባህር ዳር ውስጥ የተፈጸመው ጥቃት አሳዛኝና አስደንጋጭ መሆኑን አስታውቋል። በሟቾች ላይ የተፈጸመው ጥቃት ባገለገሏት ኢትዮጵያና በተቋማቱ ላይ እንደተፈጸመ የሚቆጠር ነው ብሏል። ኤምባሲው ኢትዮጵያ በምታጋሄደው ፖለቲካዊና ኢኮኖሚያዊ ለውጥ ለምትፈልገው እርዳታ ሁሉ ዩናይትድ ስቴትስ ቁርጠኛ መሆኗንም ኤምባሲው ትናንት ውድ ባወጣው መግለጫ አመልክቷል። በዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ቲቦር ናዥ ባስተላለፉት መልእክት የቅዳሜው ጥቃት ምናልባት በዶክተር አብይ ወደ ስልጣን መምጣት ያልተደሰቱና እየወሰዱ ያሉት ፈጣን ለውጥም ያልተመቻቸው ያቀነባበሩት ሴራ ነው ብለዋል። የቀድሞው ገዢ መደብ ርዝራዦች ስልጣን ላይ መኖራቸውን ያመለከቱት በኢትዮጵያ የቀድሞው የዩናይትድ ስቴትስ አምባሳደር ቲቦር ናዥ አክለውም ዶክተር አብይ ብዙ ሊያከናውኗቸውና ከግብ ሊያደርሷቸው የሚገቡ ጉዳዮች መኖራቸውንም ጠቁመዋል። የኤርትራ መንግስትም ለኢትዮጵያ መንግስትና ሕዝብ ባስተላለፈው መልእክት በከሸፈው መፈንቅለ መንግስት ምክንያት የሕይወታቸውን ላጡት ለአማራ ክልል ፕሬዚዳንት፣ ለረዳቶቻቸው፣ ለኢትዮጵያ ኤታማጆር ሹምና በጡረታ ላይ ለነበሩት ሜጀር ጀነራል ገዛይ ጥልቅ ሐዘኑን ገልጧል። በተያያዘ ዜና በተባለው መፈንቅለ መንግስት መነሸው ሕይወታቸውን ላጡ ባለሥልጣናት ክብር የኢትዮጵያ ባንዲራ በግማሽ ሰንደቅ እየተውለበለበ ሲሆን፣ ዛሬ ሰኞ ብሔራዊ የሐዘን ቀን እንዲሆን መወሰኑም ታውቋል። በመፈንቅለ መንግስቱ ሕይወታቸውን ያጡ ባለሥልጣናት የአስከሬን ሽኝትና የቀብር ሥነ ሥርዓት የሚያዘጋጅ ኮሚቴ መቋቋሙም ታውቋል። በዚሁ መሠረት የጀኔራል ሰዓረ መኮንንና የሜጀር ጄኔራል ገዛይ አበራ አስከሬን ነገ ማክሰኞ በሚሊኒየም አዳራሽ ሽኝት ከተደረገለት በኋላ ቀብራቸውን መቀሌያ ውስጥ እንደሚፈጸም ታውቋል። የአማራ ክልል ፕሬዝዳንት የዶክተር አምባቸው መኮንን፣ የረዳቶቻቸው የአቶ እዘዝ ዋሴና የአቶ ምግባሩ ከበደ የቀብር ሥነ ሥርዓት የሚፈጸመው ባህር ዳር ሲሆን እዚያው ባህር ዳር የሦስት ቀን ክልላዊ ሀዘን እንደሚደረግም ታውቋል። ኢትዮጵያ መላው ኢትዮጵያ አንድነት ድርጅት መኢአድ በባህር ዳርና በአዲስ አበባ ከተሞች የመንግሥት አመራር አባላት ላይ የተፈጸመውን ግድያ አወገዘ። መንግሥት ሕዝቡን እንዲያረጋጋና ችግሩንም በአፋጣኝ አጣርቶ ይፋ እንዲያደርግ ጠይቋል። መኢአድ ዛሬ ከቅጥር በኋላ ባወጣው መግለጫ ሰኔ 15 ምሽት በአዲስ አበባና በባህር ዳር ከተሞች በደረሰው የሞትና የመቁሰል አደጋ ማዘኑን ገልጧል መግለጫው በኢትዮጵያ የጦር ኃይሎች ኤታማዦር ሹም ጀኔራል ሰዓረ መኮንን በሜጀር ጀኔራል ገዛኢ አበራ በአማራ ብሔራዊ ክልላዊ መንግሥት አስተዳዳሪ በዶክተር አምባቸው መኮንን በርዕሰ መስተዳድሩ ኃላፊና በአማካሪው አቶ እዘዝ ዋሴ። የአማራ ክልል ፍትህ ቢሮ ኃላፊ በአቶ ምግባሩ ከበደ እና በሌሎችም ወገኖች ላይ የደረሰውን የሞትና የመቁሰል አደጋ ጥልቅ ሐዘን እንደሚሰማው ስለተፈጸመውም ግድያ ድርጅቱ ግልጽ አቋም እንዳያስቀምጥ ተጠይቀው የድርጅቱ ሊቀመንበር አቶ ማሙሸት አማረ ማን ሞተ? ማን ገደለ? አሸናፊም ተሸናፊም የለም ወንድማማች ናቸው ብለዋል። አዲሱ፣ በነገራችን ላይ እዚህ ጋር ለክቡራን አድማጮቻችንም ማሳወቅ የምንፈልገው ኢንተርኔት ችግር ነው፣ ዝግ ነው በአሁኑ ጊዜ አቶ ማሙሸት አማረ በድምፅ ነበረ ለመለስካቸው ይህንን መግለጫ የሰጡት። የእሳቸውን መግለጫ ጨምሮ ሌሎችን በርካታ ከአዲስ አበባና ከመላ ኢትዮጵያ እየደረሱን ያሉ ዘገባዎች ወይም የድምፅ ጥራት ችግር አለብን ሰሞኑን አሊያም ደግሞ ያለ ድምፅ ሊተላለፉ ይችላሉ። አድማጮቻችን ይህንን ተገንዝበው እንዲከታተሉን አብረውን እንዲቆዩ ከይቅርታ ጋር መግለጽ እንፈልጋለን። ድንቅ ነው። አመሰግናለሁ ሰለሞን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚዳንት ዶናልድ ትራምፕ ዛሬ ሰኞ በኢራን ላይ አዲስ ማዕቀብ ለመጣል እቅድ ማውጣታቸው ተነገረ። ሆኖም ቴሄራን መልስ ልትሰጥ ይገባታል ያሉትን ለሽብርተኞች የምታደርገው እርዳታና የኒውክሌር ጦር መሳሪያ ግንባታ ፕሮግራሟን ማቆም የሚሉትን ጥያቄ ያቀርባሉ ተብሏል። ዩናይትድ ስቴትስ ውስጥ እንደ አውሮፓ አቆጣጠር ከ1992 ወዲህ ታይቶ የማይታወቅ በከፍተኛ ደረጃ የተሰራጨ 33 አዳዲስ የኩፍኝ ወረርሽኝ ባለፈው ሳምንት ብቻ መገኘቱ ተገለጠ። ይህም የአዲሱን ስርጭት ጠቅላላ ድምር አንድ መቶ ሰባት እንዳደረሰው የጤና አገልግሎት ባለሥልጣናት ተናግረዋል። ታሊባን አፍጋኒስታን ውስጥ ላሉ የራዲዮና የቴሌቪዥን ጣቢያዎች ማስጠንቀቂያ ሰጠ። ማስጠንቀቂያውም የመንግሥት ድጎማ እያገኛችሁ ታሊባንን የሚቃወሙ ማስታወቂያዎች ማቅረባችሁን እንድታቆሙ አንድ ሳምንት ጊዜ ሰጥቻችኋለሁ ነው የሚለው። ዜናው አበቃ አመሰግናለሁ አዲሱ ለሰዓቱ ዋና ዋና የዓለም ዜና ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 17 2011 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በአማራ ክልል ውስጥ ያለውን ሁኔታ አስመልክቶ የክልሉ ፖሊስ ኮሚሽነር አበራ አዳሙ ለአማራ ቴሌቪዥን ማብራሪያ ሰጥተዋል። ይህንኑ የኮሚሽነሩን መግለጫ አንተርሳ ሪፖርተራችን አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አጠናቅራለች። በአማራ ብሔራዊ ክልላዊ መንግስት በተደረገ መፈንቅለ መንግስት ሙከራ የመቁሰል አደጋ ደርሶባቸው በሕክምና ላይ የነበሩ የክልሉ ጠቅላይ ዐቃቤ ሕግ አቶ ምግባሩ ከበደ ዛሬ ረፋዱ ላይ ህይወታቸው ማለፉን የአማራ ቴሌቪዥን መሰበር ዜናው ገልጿል። አቶ ምግባሩ በተጨማሪ ህክምና ወደ አዲስ አበባ ተልከው የነበረ ሲሆን አስከሬናቸውም ማምሻውን ባህር ዳር ገብቷል። የክልሉ ርዕሰ መስተዳደር ዶክተር አብላቸው መኮንን ስርዓተ ቀብር የፊታችን ረቡዕ እንደሚፈጸም የጠቅላይ ሚኒስትር የፕሬስ ሰክሬታሪያ ጽፈት ቤት ዛሬ በወጣው መግለጫ ገልጿል። ከዚህ ጋር በተያያዘ የአማራ ክልል መስተዳድር ምክር ቤት ከዛሬ ጀምሮ ለሶስት ቀናት የሚቆይ ክልላዊ የሀዘን ቀን አውጇል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አሰማሀኛ ፍርስ ዛሬ ለጋዜጠኞች በሰጡት መግለጫ የሶስት ቀናት ክልላዊ የሀዘን ቀን መታወጁ ተናግረዋል። በተለያዩ የመገናኛ አውታሮች ለአጽናሚንና ከጎናችን መሆናቸውን ለገለጹልን የህብረተሰብ ክፍሎች እና የመንግስት እንዲሁም የግል ተቋማትን ሳናመሰግን አናልፍም ብለዋል። ዛሬ የባህር ዳር የሰላም ሁኔታም የተረጋጋ መሆኑን ጠቁመዋል። ይህ በእንዲህ እንዳለ ባለፈው ቅዳሜ በአማራ ክልል የተካሄደውን መፈንቅለ መንግስት በዋናነት መርተዋል የተባሉት የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋዴል ጄኔራል አሳምነው ጽጌ በባህር ዳር ዙሪያ ልዩ ስሙ ዘንዘልማ አካባቢ ከጸጥታ ኃይሉ ጋር ባደረጉት የተኩስ ልውውጥ ህይወታቸው ማለፉን የአማራ ቴሌቪዥን ከሰዓት ዘግቧል። ይህ ዜና ከተሰማ በኋላ በከተማው ውጥረት ነግሷል። የክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙ ከአማራ ቴሌቪዥን ጋር ባደረጉት ቆይታ የክልልና የፌዴራል የጸጥታ ኃይል ባደረጉት ርብርብ ተጠርጣሪዎችን በቁጥጥር ስር እየዋሉ መሆኑን ጠቁመው ከብርጋዴር ጄኔራል አሳምነው ጋር መፈንቅለ መንግስት አድርገዋል ተብለው የተጠረጠሩ እስካሁን አንድ መቶ ሰባ ስምንት ሰዎች በቁጥጥር ስር የዋሉ ሲሆን ሰባት ሞተዋል። የቆሰሉትን ገና በማጣራት ላይ ነን ብለዋል። በክልሉ መንግስት የጸጥታ ኃይል በኩል የነበሩት ስድስት የጸጥታ ኃይሎች ሲሞቱ፣ አራት ደግሞ መቁሰላቸውን ተናግረዋል። በመፈንቅለ መንግስቱ ተጠርጥረው በቁጥጥር ስር የዋሉ አራት ከፍተኛ አመራሮች እንዳለው የጠቆሙት ኮሚሽነሩ ከእነዚህ ውስጥ አንዱ የአማራ ክልል ልዩ ኃይል ፖሊስ አዛዥ ብርጋዴል ጄኔራል ተፈራ ማሞ ናቸው ብለዋል። ከታማኝ ምንጮች ያገኘሁት መረጃ ደግሞ ከብርጋዴል ጄኔራል ተፈራ ማሞ በተጨማሪ የክልሉ ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበል አማረ፣ የክልሉ ሚሊሻ ጽህፈት ቤት ኃላፊ ኮሎኔል በአምላኩ ይገኙበታል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ አስቴር ለዘገባው የተከበራችሁ አድማጮች በነገራችን ላይ በዚህ ዘገባ መግቢያ ላይ የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ ተብሎ እንዲስተካከል ጠይቃለሁ ስማቸው አስቴር ምስጋናው የክልሉን ህዝብ ግንኙነት ኃላፊ አሰማኸኝ አስረስና የክልሉን ፖሊስ ኮሚሽነር አበረ አዳሙን መግለጫ አንተርሳ ያጠናቀረችውን ዘገባ ነው እየሰማችሁት ወደ ተከታዩ ዘገባ እናልፋለን አዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ ቅዳሜ ምሽት በአማራ ክልል አመራር አባላትና በኢትዮጵያ ጦር ኃይሎች ጠቅላይ ኤታማጆር ሹም ላይ የተፈጸመው ጥቃት በአገለገሏት ኢትዮጵያና በተቋማቱ ላይ እንደተፈጸመ የሚቆጠር ነው ብሏል። ዩናይትድ ስቴትስ ፖለቲካዊና ኢኮኖሚያዊ ማሻሻያዎች እያካሄደች ላለችው ኢትዮጵያ ድጋፍ ለማድረግ ያላትን ቁርጠኛነትም እንደምትቀጥል አረጋግጧል። እስክንድር ፍሬው ነው ዘገባውን የላከልን። አዲስ አበባ የሚገኘው የአሜሪካ ኤምባሲ ትናንት ባወጣውና ለቪኦኤ የበላከው መግለጫ ቅዳሜ ምሽት በባህር ዳርና በአዲስ አበባ በተፈጸመው ግድያ ሐዘኑን ገልጿል። በባህር ዳሩ ጥቃት የአማራ ክልል ፕሬዚዳንት ዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው እዘዝ ዋሴ መገደላቸውን መግለጫው አስታውሷል። በአዲስ አበባ በተፈጸመው ጥቃት ደግሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጄኔራል ሰአረ መኮንን እንደዚሁም በጥሮታ ላይ የነበሩት ኢትዮጵያዊ ሜጀር ጄኔራል ገዛይ አበራ መገደላቸውንም በተመሳሳይ አስታውሷል። ግድያው ለቤተሰቦቻቸውና ለወዳጆቻቸው ብቻ ሳይሆን ለሀገራቸውም ትልቅ ኪሳራ ነው ሲልም አመልክቷል። ለሟቾቹ ቤተሰቦች፣ ለቆሰሉት ሰዎችና ለኢትዮጵያ ሕዝብ ጸሎታችንን አጋርነታችንንና ጥልቅ ሐዘናችንን እንገልጻለን በማለትም መልእክቱን አስተላልፏል። የአሜሪካ ኤምባሲ ጥቃቱ በሟቾቹ ላይ ብቻ ሳይሆን በተቋማትና በአገለገሏት አገር ላይ ጭምር እየተፈጸመ ነው ብሏል። ኤምባሲው አገሪቱ እያካሄደች ያለችው ኢኮኖሚያዊና ፖለቲካዊ ማሻሻያ የኢትዮጵያን ብልጽግና ፖለቲካዊ አካታችነትና መረጋጋት ለማረጋገጥ አስተማማኝ መንገድ መሆኑንም ኤምባሲው አስታውቋል። ዩናይትድ ስቴትስ የምታደርገውን ድጋፍ እንደምትቀጥልም አመልክቷል። በብጥብጥና ሁከት የኢትዮጵያን አንድነት የሚስተታተኑ ወገኖች በቀጥታ የሚጻረሩትም የኢትዮጵያን ህዝብ የተሻለ ጥቅም ነው ብለዋል። እናም በጥብቅ እናወግዛቸዋለን በማለት አስታውቋል። ኢትዮጵያውያን ለሀገራቸው አንድነትና እየተካሄዱ ላሉ የማሻሻያ እርምጃዎች የሚያደርጉትን ጥረት ማሳደግ እንዳለባቸውን ጥሪ አቅርቧል። ዩናይትድ ስቴትስም አካታች የበለጸገች እና አንድነቷ የተጠበቀ ሀገር ለማረጋገጥ ጥረት ከሚያደርግ ከእያንዳንዱ ኢትዮጵያዊ ጋር ትቆማለች ሲልም መግለጫው አክሏል። ይህ በእንዲህ እንዳለ ለኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጄኔራል ሰዓረ መኮንንና ለጡረተኛው ጄኔራል ገዛይ አበራ አስከሬን ነገ በሚሌኒየም አዳራሽ ሽኝት እንደሚደረግ የተቋቋሙት ኮሚቴዎች አስታውቀዋል። በመቀጠልም የሁለቱ ጄኔራሎች የቀብር ስነ ስርዓት በአዲስ አበባው መንበረ ጸባዎት ቅዱስ ስላሴ ካቴድራል እንደሚፈጸም ሲገልጹ የዋሉት የሀገር ውስጥ የመገናኛ ብዙሀን ቆየት ብለው ሌላ መረጃ አሰራጅተዋል። በተስተካከለው ዘገባ መሰረት ለሁለቱ ጄኔራሎች አስክሬን በአዲስ አበባው ሚሊኒየም አዳራሽ ሽኝት ከተደረገ በኋላ በቀጥታ ወደ መቀለ ያመራል። የቀብር ስነ ስርዓታቸውም በዚያ ይፈጸማል። የአማራ ክልል ርዕሰ መስተዳደር የዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው የአቶ እዘዝ ዋሴ የቀብር ስነ ስርዓት የፊታችን ረቡዕ በባህር ዳር እንደሚፈጸም ደግሞ ለዚሁ የተቋቋመው ኮሚቴ አስታውቋል። በከተማዋ ቅዱስ ገብርኤል ቤተ ክርስቲያን በሚፈጸመው የቀብር ስነ ስርዓት ከፍተኛ የፌዴራል እና የክልል አመራሮችና ባለስልጣናት እንደሚገኙ ይጠበቃል። በአዲስ አበባ እና በባህር ዳር በተፈጸሙት ግድያዎች ምክንያት ዛሬ በኢትዮጵያ የሀዘን ቀን ሆኖ ውሏል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው። የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም የነበሩትን ጀኔራል ሰዓረ መኮንንና በጡረታ ላይ የነበሩትን ሜጀር ጀኔራል ገዛኢ አበራን ገድሏል የተባለው የጦር አዛዡ ጠባቂ ራሱን አጥፍቷል ሲሉ የፌዴራል ፖሊስ ኮሚሽነር እንደ ሻው ጣሰው ለሀገር ውስጥ መገናኛ ብዙሀን አስታውቀዋል። ጀኔራሉ አሟሟት ተደጋጋሚ መግለጫ ተሰጥቶበታል። ቤታቸው ግቢ ውስጥ ነው ያሉት። ከሳቸው ጋር የስራ ባልደረባ የነበረ ጀነራል ገዛይ አብርሃም ጋር በጋራ ነበሩ። ቁጭ ባሉበት ከሳቸው አጃቢዎች መካከል አንደኛው አጃቢ መሳሪያ ይዞ መጥቶ አቀባብሎ ሁለቱንም ሰዎች ገድሏል። በዛን ሰዓት ከሌሎች አጃቢዎች ተኩስ ተደርጎበት በነበረበት ክፍል ገብቷል። ራሱ ላይ ጥይት ተኩሷል። ራሱን አጥፍቷል። ይሄ ነው ባጭሩ። ስለዚህ እዛና እዚህ የነበረው ግንኙነት በጣም የተገናኘ ቢመቻቸው ኖሮ፣ ጉዳዩ በአጭር ሰዓት ባይከሽፍ ኖሮ፣ ሌላ ስምሪት የሰጧቸው ሰዎች የተለያየ ቦታ ተመሳሳይ አደጋ ሊያደርሱ ይችሉ እንደነበረ ይገመታል። ምክንያቱም አጥፍቶ ጠፊ እኩይ ተግባር ውስጥ የተንቀሳቀሰ ሰው ምንጊዜም ሄዶ ሄዶ ሊሰራው የሚችለው ነገር መልካም ነገር እስካልሆነ ድረስ ጥፋቱ ሰፊ፣ አደጋው ሰፊ ሊሆን ይችላል ተብሎ ነው የሚታሰበው። ሰሞኑን ባህር ዳር ላይ የተፈጸመው ባህር ዳርና አዲስ አበባ ላይ የተፈጸሙት አድራጎቶች መፈንቅለ መንግስት እንደነበር ምንም ጥርጥር አያስፈልገውም ብለዋል ኮሚሽነሩ ማን ይመራው ነበረ በውስጡ እነማን አሉበት የሚል ዝርዝር መግለጫ በኋላ የምንሰጥ ቢሆንንም የጥፋቱ ዋናው ቁንጮ ብርጋዴር ጄኔራል አሳምነው ጽጌ ነው ይሄ ምንም ጥርጥር ሊገባቸው አይገባል ይሄ ሰው የመንግስት ኃላፊ ነው የክልሉን ጸጥታ ቢሮ እየመራን ያለው የክልሉን ጸጥታ ቢሮ መምራት ብቻ ሳይሆን በቅርብ ጊዜ ለክልሉ ጸጥታ ቢሮ ተብለው የተመረቁ ልጆች መካከል ለራሱ የሚሆኑ ሰዎችን አጭቶ ያዘጋጀበት ሁኔታ አሁን እያሳየን ያለው። ይሄ በደንብ ማወቅ ያስፈልጋል። በስሩ እነማንን አደራጅተዋል? ምን አይነት ሴል ነበረው? ተልእኮው እስከምን ድረስ የዘለቀ ነበረ? ህገ መንግስትን ከመጻረር መፈንቅለ መንግስት ከማድረግ ባሻገር ምን ምን ሊሰራ አስቧል የሚል ነገር ዝርዝር በቀጣይ ምርመራዎችን መሰረት አድርገን እንሰጣለን። መፈንቅለ መንግስት ግን ነው አይደለም ምንም መጠራጠር አስፈልግም? አንደኛ ይሄ ሰው የጸጥታ ቢሮ ኃላፊ ነው። በስሩ የሚያሰማራው ሰራዊት አለው። ይሄ በስሩ የሚያሰማራው ሰራዊት በህገ መንግስቱ መሰረት የተሰጠው ህገ መንግስቱንና ህዝቡን ለመጠበቅ ነው። ከዚህ ተልዕኮ ውጪ ወጥቶ ህዝቡን ለመጠበቅ ሳይሆን ያሰልፈው ህገ መንግስቱን ለመጠበቅ ሳይሆን ህገ መንግስቱንና ህዝቡን የሚመሩ መሪዎች ባሉበት ክፍል ውስጥ ለስብሰባ በተቀመጡበት መጠጥ ቤት አደለ፣ ቢሮቸው ቁጭ ብለው ስራ እየሰሩ ባሉበት ወቅት የፈጸመው ድርጊት ነው። መፈንቅለ መንግስት የሚያስብለው አንዱ ይሄ ነው። ሁለተኛ፣ ጉዳዩን ከመፈጸሙ በፊት ከሱ ጋር የሚሰሩ የጸጥታ አካላትን በየቢሮው አስሯል። አስሯል በየቢሮ በየቢሮ ያሰረበት ምክንያት እነዚህ ሰዎች በዛን ሰዓት ቢወጡ ሪያክት ሊያደረጉ ይችላሉ። ሌላባቸው ይሄ የመፈንቅለ መንግስት አንዱ ባህሪው ነው። ቀጥሎ ምን ሊያደረግ ይችል ነበረ? ቀጥሎ ሊያደረግ የሚችለው ነገር ከዛ በላይ ያደርግ ነበረ። በአካባቢ ያለ የመከላከያ ሰራዊት፣ የፌዴራል ፖሊስ እንዲሁም በጉዳዩ ላይ በደንብ አትኩሮት ኖሯቸው ሲከታተሉ የነበሩ የክልሉ ጸጥታ ኃይሎች ተባብረው አንድ ሰዓት ባልሞላ ጊዜ ውስጥ ጉዳዩን መቆጣጠር ችለዋል። ስለዚህ መፈንቅለ መንግስት ነበር፣ አይደለም? ምንም ጥርጣሬ አያስፈልግም። የፌዴራል ፖሊስ ኮሚሽነር እንደሻው ጣሰው ለሀገር ውስጥ መገናኛ ብዙሀን የሰጡትን መግለጫ ነው የሰማችሁት ጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኢ አበርበር ብለው እንደሚያምኑ የገለጹበትን መግለጫ ነበር ያሰማናችሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያ በአማራ ክልል ከፍተኛ አመራር አባላት እንዲሁም በፌዴራል ደረጃ በመከላከያ ኃይል ከፍተኛ አዛዦችና በባህር ዳር ከተማ ሰላማዊ ዜጎች ላይ የተፈጸመውን የጭካኔ ተግባር በጽኑ እናወግዛለን ሲል የኢትዮጵያ ዜጎች ለማኅበራዊ ፍትህ ዜማ ባወጣው መግለጫ አስታውቋል። እውነተኛ ዲሞክራሲያዊ ሥርዓትም በለውጥ ሂደት ለመፍጠር ስምምነት በተደረገበት በዚህ ወቅት የፖለቲካ የበላይነትን በሐሳብ ሙግት ማምጣት ሲቻል በኃይል እርምጃ የዜጎችን ሕይወት መቅጠፍና የሕዝብን ሰላም ማናጋት ሊወገዝ የሚገባው እኩይ ተግባር ነው ብሏል። ዜማ ኢዜማ ቆንጅታዬ የኢዜማን የሕዝብ ግንኙነት ቋሚ ኮሚቴ ሰብሳቢ አቶ ናትናኤል ፈለቀን አነጋግራ ተከታዩን ዘገባ አሰናድታለች። ከትናንትና በስቲያ ቅዳሜ ባህር ዳርና አዲስ አበባ ውስጥ የደረሱትን ጥቃቶች ተከትሎ ኢዜማ የኢትዮጵያ ዜጎች ለማህበራዊ ፍትህ ባወጣው መግለጫ ዘርን ወይም ሌሎች ጉዳዮችን ሽፋን በማድረግ ከዚህ ቀደም ስልጣንንና ከስልጣን ጋር የተያያዙ ጥቅሞችን ያለ አግባብ ይዘው ህዝብ ላይ በደል ሲፈጽሙ የነበሩ ኃይሎች፣ በሽግግር ወቅት የሚፈጠር ክፍተትን ስልጣንን ጠቅልሎ መያዣ አጋጣሚ አድርገው የቆጠሩ ኃይሎች፣ እንዲሁም ለውጡ እነሱ ባሰቡት ፍጥነትና መንገድ ግቡን አልመታም ብለው የሚያስቡ ኃይሎች ዲሞክራሲያዊ ስርዓት ለመገንባት የሚደረጉ እንቅስቃሴዎች ላይ እንቅፋት እየፈጠሩ ይገኛሉ ሲል ይንደረደራል። በባህር ዳርና በአዲስ አበባ ከተማ ውስጥ የተከሰቱት ችግሮች የእነዚህ እንቅፋቶች ማሳያ ናቸው ያለው መግለጫው፣ የፖለቲካ ፍላጎቶችን በኃይል የማሳካት እንቅስቃሴ በቸልታ ሊታይ አይገባም ብሏል። ዋስትናችን የህግ የበላይነት ነው ያለው ይህ መግለጫ ለመንግስት፣ ለፖለቲካ ኃይሎችና ለህዝብ ጥሪውን አቅርበዋል። የኢዜማን የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ አቶ ናትናኤል ፈለቀን ማምሻውን በስልክ አግኝቻቸው ነበር። አመሰግናለሁ። እንግዲህ ሰኒያ ሳምንት ቀን ቅዳሜ ከሰዓት እና መሻሹ ላይ ባህር ዳር ከተማ እና አዲስ አበባ ከተማ ውስጥ እንግዲህ በከፍተኛ መንግስት እና የመከላከያ ኃይል አመራሮች ላይ የደረሰውን ጥቃት ከፍተኛ የሆነ ሐዘን ነው እየሰማ ነው እና በቤተሰቦቻቸው እና ለመላው የአማራና ኢትዮጵያ ህዝብ መጽናናትን እንመኛለን እና ከፍተኛ የሆነ የጭካኔ ተግባር ነው የተፈጸመው እና ደግሞ ይህ ተግባር የተፈጸመው እውነተኛ ዲሞክራሲያዊ ስርዓት ለመፍጠር እንደው አጠቃላይ የሆነ ከሞላ ጎደል ስምምነት በተደረሰበት በአሁኑ ወቅት መሆኑ እንግዲህ ወደ ዲሞክራሲያዊ ስርዓት እንሄዳለን እያሉን በንግግር እና በሰላማዊ መንገድ ችግሮችን መፍታት አለብን ማረጃ ነው እንግዲህ ያለብን በምንልበት ሰዓት መሆኑ ትንሽ አስደንጋጭ ሆነብናል እና በመግለጫችን ትንሽ እንግዲህ ይህንን ነው የጠቀስ ነው። እንግዲህ በመግለጫችሁ መግቢያ ላይ ዘርን ወይም ሌሎችን ጉዳዮች ሽፋን በማድረግ ከዚህ ቀደም ስልጣንና ከስልጣን ጋር የተያያዙ ጥቅሞችን ያለ አግባብ ይዘው ህዝብ ላይ በደል ሲፈጽሙ የነበሩ ኃይሎች በሽግግር ወቅት የሚፈጠረውን ክፍተት ስልጣንን ጠቅሎ መያዣ አድርገው አጋጣሚ አድርገው የቆጠሩ ኃይሎች እንዲሁም ለውጡ እነሱ ባሰቡት ፍጥነትና መንገድ ግቡን አልመታም ብለው የሚያስቡ ኃይሎች ዲሞክራሲ ለመገንባት የሚደረጉ እንቅስቃሴዎች ላይ እንቅፋት እየፈጠሩ ይገኛሉ። ይሄ ደግሞ የነዚያ እንቅፋቶች ማሳያ ነው ብላቸዋል። እስኪ ይህንን ገፋ አድርገው ያብራሩልን አቶ ናትናይል። አዎ ምንድን ነው እንግዲህ በእኛ ሰክመንት አሁን ወደ ዲሞክራሲያዊ ስርዓት በምናደርገው ሂደት ውስጥ እንቅፋት የሆኑ ያሉ ሀይሎች ብለን የዘረዘር ናቸው እነዚህ ሶስት ሀይሎች ናቸው። የመጀመሪያዎቹ ሀይሎች እንግዲህ ለውጡ ከመምጣቱ በፊት በተለያየ ደረጃ ስልጣን ይዘው የነበሩ ሰዎች እና ግለሰቦች ያሉበት ሀይል ሆኖ ጥቅሞ የተመካ ና ያለኝን ስልጣን ተመጠኩኝ ወይም እንደ በፊቱ እንደፈለግኩ ማድረግ አልችልም ብለው ቁጭት ውስጥ ያሉ እና ደግሞ የበፊቱን አይነት ስርዓት መልሰው ለማሰን የሚፈልጉ አይነት ሀይሎች ናቸው። በሁለተኛ ደረጃ ደግሞ የጠቀስናቸው ሀይሎች እንግዲህ ለውጡ የሽግግር ወቅቱ ከመስከኑ በፊት ያለውን አጋጣሚ በመጠቀም ስልጣን ለማሳበት እና ህልበት ለማሳበት ያለውን ቀዳዳ ሁሉ መጠቀም የሚፈልጉ አይነት ሀይሎች አሉ። በሶስተኛነት ግን ለውጡ ከመጣ በኋላ ያሰቡትን አይነት እና ባሰቡት ፍጥነት አልሄደም ለውጡ እና ችግሩን እየመለሰ አይደለም በሚል ለነዚህ ከተላይ ለጠቀስ ናቸው ሁለት አይነት ሀይሎች መሳሪያ እየሆኑ ያሉት ሀይሎች በየ አካባቢ ያሉ እንግዲህ እነዚህ እርስ በርስ እየተመጋገቡ ነው። በተለያየ ጊዜ ሀገሪቷ ውስጥ ለውጥ የሚባለው ነገር ከመጣ በኋላ የሚፈጠሩ ችግሮችን ምክንያት እየሆኑ ያሉት እየፈጠሩ ያሉት ብለን በየአካባቢው የሚፈጠሩ ይህን መሰል የኃይል እርምጃዎች በአንድ ጀንበር ድንገት የተከሰቱ አይደሉም፣ ከጊዜ ወደ ጊዜ ስር እየሰደዱ የመጡ ናቸው እና ይሄ ደግሞ ከጊዜ ወደ ጊዜ እየከፋ መምጣቱ በቸልታ ሊታለፍ የሚገባው ጉዳይ አይደለም። ከዚህ በላይ መታገስ ሀገሪቱን የከፋ ቀውስ ውስጥ ሊከት ይችላል ብላችኋል በመግለጫችሁ በየክልሎች ከህግ አግባቡ ውጪ እየሰለጠነ የሚታጠቀው ልዩ ኃይል የሚልም ጠቅሳችኋል። እንግዲህ ምንድን ነው ከዚህ በፊት እንደምታውቁት በተለያየ ጊዜ በሰላማዊ ንፁሃን ዜጎች ላይ በህይወታቸው ላይ አደጋ እየደረሰ እና ከመኖሪያቸውም እየተፈናቀሉ ለብዙ አይነት አደጋዎች እያለጡ ነው የቆየ። በተለያየ አካባቢም ሰላማዊ እንቅስቃሴዎችን የሚያውኩ መረጋጋትን የሚያውኩ አይነት ተግባሮች ሲከናወኑ ነው የቆዩት በባለፈው አመት አካባቢ ና እነዚህ ነገሮች በጊዜ ሂደት እያደጉና እየተባባሱ ነው የመጡትና ከዚህ በላይ መታገስ ይገባናል። መንግስት በመታገስ እየወሰደ የነበረው እርምጃ ዲሞክራሲያዊ ምህዳሩን የማስፋት ና የተለያዩ ሀይሎች በነጻነት ሀሳባቸውን እንዲገልጡ የማመቻቸት እርምጃ እንደነበረ ይገባናል። ግን ትዕግስቱ በበዛ ቁጥር የሚፈጥሩት አደጋ ደግሞ እየባሰ ነው የመጣውና አሁን በተጨባጭ ዜጎች በሰላም እና በተረጋጋ መንገድ ህይወታቸውን መምራት የሚችሉበት አይነት ሁኔታ አደጋ ላይ እየወደቀ እና አገሪቷም በአጠቃላይ የአገሪቱ አንድነት በኋላዊነትና መረጋጋት አደጋ ላይ እየወደቀ ያለበት ሁኔታ ነው እንዳሉ የተሰማን። ስለዚህ መንግስት በህግ አግባብ መረጋጋትን እና የህግ የበላይነትን ለማስከበር እርምጃ መውሰድ እንዳለበት ለማሳሰብ ነው፣ ለመጠቀም ሞከር ነው። እዚህ ጋ እንግዲህ እንደምታውቁት በየክልሎቹ የታጠቁ በሺዎች የሚቆጠሩ የልዩ ኃይል አባላት አሉ እና ይሄ ልዩ ኃይል የሚባለው የታጠቀ ኃይል እና የተለያዩ ኢመደበኛ አይነት ቡድኖች፣ እነዚህም ችግሮች በየአካባቢው ሲፈጥሩ እንግዲህ እንሰማለን እና በእንደዚህ አይነት ችግር ለሚፈጥሩ ኃይሎች ልጓም ሊበጅለት ይገባል ያለ እንግዲህ መግለጫቸው ለፓርቲያችሁ አባላት፣ ለደጋፊዎቻችሁ እንዲሁም ለሌሎች የፖለቲካ ፓርቲዎች፣ የፖለቲካ ሀይሎች ያደረጋችሁ ጥሪ ያለ ለህዝቡም እንደዚሁ ወደ እሱ ልስወዶት እና በዚያ እናጠናቀቃለን። እሺ እንግዲህ በዋናነት ለእኛ አመራር አባላትና ደጋፊዎች በያሉበት ቦታ ሆኖ ራሳቸው ተረጋግተው ማህበረሰቡን የማረጋጋትና ከሰላም ማስከበር ስራ ላይ ካሉ ሀይሎች ጋር ትብብር እንዲያደርጉ ነው ማሳሰቢያ የሰጠነ። እዚህም በተጨማሪ መንግስትም በህግ አግባብ የህግ የበላይነትን ለማስከበር አስፈላጊውም እርምጃ እንዲወስድ እና ከምን ጊዜም በላይ ኃላፊነት በተሞላበት መልኩ ኃላፊነት እንዲወጣ ነው ጥሪ ያቀረብ ነው። በመላው ሀገሪቱ ለሚንቀሳቀሱ የፖለቲካ ኃይሎችም ከዚህ በፊት የፈረመ የቃል ኪዳን ሰነድ አለ፣ ከህግ አግባብ ውጭ በሆነ በማንኛውም አይነት ድርጊት ውስጥ ላለመሳተፍ ነው። እንደዚህ አይነት ነገሮች ተከስተውም ሲገኝ በጋራ ቆመን ለማውገዝ እና ኃላፊነትን የሚወስድ አካላትን ተጠያቂ ለማድረግ ስምምነት አለን እና በዛ ስምምነት ተገዥ መሆናቸው እንዲያረጋግጡ ነው። በአጠቃላይ ግን በመላው ህብረተሰብን እንደዚህ አይነት አደጋ ሲያጋጥመን ይሄ የመጀመሪያቸውን አይደለም እና በዚህ በችግር ወቅት በፍጹም መረጋጋት እና በወንድማማችነት ቆመን ይህም አስቸጋሪ ወቅት እንድናልፈው ጥሩ ያስተላለፍ ነው። አቶ ናትናኤል ፈለቀ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ፣ ስለ ጊዜው በጣም አድርጌ ያመሰግናለሁ። እኔም አመሰግናለሁ። የተከበራችሁ አድማጮች፣ አሁን ዘግይቶ የደረሰን መረጃ አለ። ቀደም ሲል በዕለቱ አብይ ርዕስ ውስጥ ከተላለፉት ድምፆች መካከል በአንዱ የኢትዮጵያ ፌዴራል ፖሊስ ኮሚሽነር እንደሻው ጣሰው በሰጡት መግለጫ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም የነበሩትን ጀነራል ሰዓረ መኮንንንና በጡረታ ላይ የነበሩትን ሜጀር ጀኔራል ገዛኢ አበራን ገድሏል የተባለው የጀኔራል ሰዓረ ጠባቂ ራሱን አጥፍቷል ሲሉ የተናገሩት በስህተት እንደሆነ ገልጸው ግለሰቡ ቆስሎ በሕክምና ላይ እንደሚገኝ አሁን ማምሻውን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አስታውቀዋል። የተከበራችሁ አድማጮች አሁን ከምሽቱ ሦስት ሰዓት ተኩል ነው። አዲስ አበባ ላይ በስልክ ከተዋችሁልን አስተያየቶቻችን አስተያየቶቻችሁ ጥቂቱን እናሰማችሁ። ሄሎ ቪዎች በሀገራችን በኢትዮጵያ እየሰማ ነው ያለው በጣም የሚያሳዝን እና በጣም የሚያስደነግድ ዜና፣ እጅግ ልባችንን ነፍቶታል። ከዛም በላይ በጣም የሚያሳዝነው የሞቱት መሪዎች እጅ የተከበሩ እና የተወደዱ ነበሩ። ለቤተሰቦቻቸው መጽናናትን እመኛለሁ። ከዛ በመቀጠል ግን ይህ ሁኔታ መንግስት አስቀድሞ ጣሱን በመጠቆም ላይ ስላለ ፍርድ እየሰጠ ስለሆነ ይህ ነገር በገለልተኛ ወገን እንዲጣራ ሁሉም ፍትህ ወዳድ ኢትዮጵያዊ መጠየቅ አለበት። ምክንያቱም ነገ ይህ ነገር በሌላውም ላይ ሊደርስ ስለሚችል ገለልተኛ ወገን እንዲያጣራው ሁሉም ቢማንድ ማድረግ አለበት። ምክንያቱም ትናንት የሚሉን ሌላ፣ ዛሬ የሚሉን ሌላ። ትናንትና ጀነራል ሰዓረን የገደለው ተያዘ ይሉናል። ዛሬ ደግሞ ራሱን ገደለ ይሉናል። በገለልተኛ ወገን ይጣራ። አመሰግናለሁ። ይመስልኝ ቮይስ ኦፍ አሜሪካ፣ ግድያዎቹ ትንሽ ሴራ ያለበት ይመስላል እና እውነት እውነት አይመስልም። እንትና እንትና ገደለ የሚለው በተለይ የአዲስ አበባ ጀነራሎችን የገደለው እራሱን አጠፋ የሚለው ማን ነው የገደላቸው? ምንም ግንኙነት የሚኖረው አይመስለኝም ከባህር ዳሩ ግድያ ጋር እና እስቲ ትንሽ የማጣላት ጆርናሊዝም ብትሰሩ ጥሩ ነው። ዝም ብለው የኢትዮጵያ መንግስት ያለውን ብቻ መዘገብ አይደለም። እናንተም ውስጥ ውስጡን የማጣራት በአዲስ አበባ ባሉ ዘጋቢዎቻችሁ ማጣራት ስታደረጉ ጥሩ ነው። ሴራ እንዳለው በጣም የሚናገር ነገር አለ። ይህ ለማለት ሰው በጣም አመሰግናለሁ። ክቡራትና ክቡራን አድማጮች ስለ ስልክ አስተያየቶቻችሁ እናመሰግናለን። በተዘዋዋሪው የስልክ መስመራችን በነጻ የምትደውሉበት ነው፣ 2022059942 የውስጥ መስመር 14። ሁል ጊዜ እየደወላችሁ አስተያየቶቻችሁን መስጠት ትችላላችሁ። ሐሳቦቻችሁን ማንሸራሸር ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃርክ ብላችሁ ታገኙናላችሁ። በኢሜይል ለምትጠቀሙ ኤችኦአርኤን ኒውስ voanews.com ብላችሁ ጻፉልን። ዝግጅቶቻችንን በቀላሉ ለማግኘትም ከፈለጋችሁ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር አፓችንን ብትጭኑ የእጅ ስልኮቻችሁም ላይ ወይም ሌሎች ታብሌትና ሌሎች መሳሪያዎቻችሁ ላይ በቀላሉ ልታዳምጡን ትችላላችሁ። አሁን የሰዓቱን ዋና ዋና ዜና አዲሱ ያሰማናል። በቅዳሜው መፈንቅለ መንግስት ቆስለው እዚያው ባህር ዳር ከዚያም አዲስ አበባ ጥቁር አንበሳ በሕክምና ሲረዱ የቆዩት አቃቢ ሕጉ ምግባሩ ከበደ ሕይወታቸው አልፏል። አስከሬናቸውም ወደ ባህር ዳር ተወስደዋል። የመፈንቅለ መንግሥቱ መሪ ናቸው የተባሉ ተጠርጣሪ ሜጀር ጀኔራል አሳመነው ጽጌም መገደላቸው ታውቋል። በዚያው ዕለት ቅዳሜ ማምሻውን አዲስ አበባ ውስጥ የኢትዮጵያው ጠቅላይ ኤታማዦር ሹም ጀነራል ሰአረ መኮንን ከቀድሞ የጦር አዛዥ ሜጀር ጀነራል ገዛይ አበራ ጋር በመኖሪያ ቤታቸው እንዳሉ በጠባቂያቸው መገደላቸው ይታወቃል። የኢትዮጵያ ባለሥልጣናት እንደሚሉት የሁለቱ ግድያ የተያያዘ ነው። የጥቃቱ ዋና ምክንያት ግልጽ አይደለም የሚሉት ተንታኞች የአማራ ብሔርተኛ የነበሩት ሜጀር ጀነራል አሳምነው ሚሊሻ ጦር በማቋቋማቸው ከስራቸው ሊባረሩ እንደሚችሉ ስጋት ነበራቸው ይላሉ። ጄኔራል ሰዓረንና ሜጀር ጄኔራል ገዛይ አበራን ገድሏል ተብሎ የተገለጠው ተጠርጣሪ ቀደም ሲል እንዳረምኑ በስህተት ነው። ሰውየው ሐኪም ቤት ናቸው። አዲስ አበባ የሚገኘው የአሜሪካ ኤምባሲ ባለፈው ቅዳሜ ባህር ዳር ውስጥ የተፈጸመው ጥቃት አሳዛኝና አስደንጋጭ መሆኑን ገልጦ በሟቾቹ ላይ የተፈጸመው ጥቃት በአገለገሏት ኢትዮጵያና በተቋማቱ ላይ እንደተፈጸመ የሚቆጠር ነው ብሏል። በነገራችን ላይ ዛሬ ለሟቾቹ ብሔራዊ የሀዘን ቀን ታውጇል በኢትዮጵያ ዝግጅታችን ይቀጥላል። እስከ ምሽቱ አራት ሰዓት በኢትዮጵያ ሁኔታ ላይ ትንታኔ ይዘናል። በባህር ዳሩ መፈንቅለ መንግስትና በደረሰው ጥቃት የግድያዎቹን አንደምታና ቀጣውን አቅጣጫዎች ለመመርመር በትናንቱ ምሽት ከሁለት የኢትዮጵያ ጉዳይ አዋቂዎች ጋር የጀመርነውን ውይይት ተከታይ ይዘን ቀርበናል። ተወያዮቹ የአዲስ አበባ ዩኒቨርሲቲው የፍልስፍና መምህር ዶክተር ዳኛቸው አሰፋና የኢኒሽቲቭ አፍሪካ ስራ አስፈጻሚ ዲሬክተር አቶ ክቡር ገና ናቸው። እንግዶቹን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንቱ ዝግጅት ከቆመበት ይጀምራል። አቶ ክብሩ ቀደም ሲል ስለ ግጭት አነሳሽ ንግግር በሁለታችሁም የተገለጸ ነገር አለ ይሄ ድርጊቴ ምን ሊያስከትል ይችላልን በማይጠይቁ ሰዎች ይልቁንም ደግሞ በማህበራዊ መገናኛ ብዙሀን አንዱ ስለ ሌላው ትክክል ያልሆነ አዎንታዊ ያልሆኑ ጠባጫሪ አስተያየቶችና ሀሳቦች የሚንጸባረቁበትን ሁኔታ በአንድ በኩል እናያለን የዜጎችን የንግግር ነጻነት እንዲከበር እንፈልጋለን በኢትዮጵያ ብቻም የተገደበን ባይሆን ግራ የሚያጋባ ሁኔታ የተፈጠረ ይመስላል ከዚህ ቀደም የንግግር ነጻነት ላይ ተጽዕኖ ይደረጋል በሚባልበት አገር እንዲህ በጅምር የነጻነት መንገድ ፈታይ ማለት የመከፈቱ ዕድል አሳሳቢነትን የደቀነ ይመስላል። በንግግር ነጻነት ላይ ገደብ በምንም መልኩ የማንጠብቅ ሰዎች እንኳን የሚያስከትለው አደጋ እያሳሰበ ነው እና ምን ይላሉ? በመሰረቱ ንግግር ነጻነት መቼም እንደተባለ አስፈላጊነቱ ግልጽ እንዲሆን ገደብም ደግሞ ሊኖርለት የሚገባበት ሁኔታዎች አሉ። ይሄ ነጻ ንግግር ሁሉ ቦታ ወይም አስተሳሰብ አለ የተባለበትም እንኳን በሕግም እንኳን ባይሆን በባህልም በሌላም መንገድ የሚስተካከልበት ሁኔታ አለ። እሱን የመፈለግ እሱን የመሻት ጥረት በተመራማሪዎችም፣ በጋዜጠኞችም፣ በሌሎችም ነዋሪዎች በውይይት መልክ ሊደረስ የሚችልበት ሁኔታ ላይ እንደሚደረስ ነው የሚገባኝ። በእርግጥ መጠንቀቅ ያለብን ነፃነትን አንዴ ከያዝነው በኋላ እንደገና መመለስ እና ወደ በቀድሞ አካሄድ እንሄዳለን የሚለው ከዚህ በፊትም የተደረገ ነገር ስለሆነ እሱ እንዳይመለስ ሁላችንም መታገል ያለብን። ሁላችንም አንድ ሀገር ነው ያለችን፣ አንድ ሕዝብ ነው ያለን፣ ለዘመናት ተሳስረን ያለን ሕዝቦች ነን። እንደነዚህ አይነት የተወሰኑ ሰዎች እቺን ሀገር ሊያጥፉ የሚፈልጉ ቢኖሩም እነሱን ማቆም እና እነሱን ወደ ነበሩበት ወይም ደግሞ እነሱን ከጨዋታ ውጭ ማድረግ የሁላችንም ኃላፊነት እና ከሁላችንም የሚጠበቅ የዜግነት ኃላፊነት ነው ብዬ ነው የምገምተው። ሌላው እኔም ከዶክተር ዳኛቸው ጋር ሙሉ በሙሉ መመለስ የሚፈልገው ነገር ቢኖር ይሄ ችግር ይሄ አደጋ ይሄ ክስተት የበለጠ ኢትዮጵያዊነትን አጠናክሮ መሄድ መቻል አለበት ብዬ ነው የምገምተው። እነዚህ ሰዎች የተሰዉት ዝም ብሎ እንደ ተራ ጉዳይ መታለፍ ያለበት አይደለም። ይሄኛው ከዚህ ምን እንማራለን? ከዚ ውጭ እንዳይደገም የሚለው የተጠናክሮ መቀጠል ያለበት ነው። ምክንያቱም ዛሬ ኢትዮጵያ ዙሪያ ያየነው ነገር ቢኖር ይሄንን የደገፈ ይሄንን የተቀበለ ማንኛውም ኢትዮጵያ ያለመኖሩ ነው። ይሄ ራሱ አንድ ትልቅ ምልክት ሊሆን ይገባለች ንፈኞች መልካም ዶክተር ዳኛቸው ቀደም ባለው ጥያቄ ላይ ይሄን የማህበራዊ መገናኛ እየፈጠረ ያለውን ተጽዕኖ ቅድም ግጭት አነሳሽ ንግግርን አንስተዋል። ልጅ አሉላ እናንተ አካባቢ እኮ ዋናዎቹ አሉ። ዛምን ገርም የሚገርም አይነት እኮ ዲስኮርስ የሚያቀርቡ ጎበዞች አሉ። አካባቢ የጥላቻ በጣም የሚያሳዝን መረጃ ሰው ኤቨደንስ ላይ እንኳን እንደው ተሞርኩዞ አያወራም። ዝም ብሎ እንደው ከኋላ ኪሱ እየመዘዘ እና የሚያደርጉ አሉ። የኮቴጅ ኢንዳስትሪ አይነት ነው። እኛ እየተበጠበጥ ነው። እዚህ ያለው አክቲቪስቶቹ ሪስፖንስብል መሆን አልቻሉም በቃ መሆን አልቻሉም። ጋዜጠኝነት ትልቅ ትልቅ ትልቅ አርትና ሳይንስ ነው። አሁን በአክቲቪዝምና በጋዜጠኝነት መካከል ልዩነቱ የጠፋበት ሁኔታ ነው። በጣም የሚያስቸግር ጊዜ ነው ይሄ። ብለህ ልዩ ቆጣጠረው የማንችለው የመጫወቻ ነው የሆነ እኮ እየፈነዳ አፍንጫችን ላይ ያበላሸን ያለው ይሄ ኢንተርኔት እና ሪስፖንሲብል አይደለንም። ልክ መኪና ባህላችን ሳያዘጋጀን አስገብተን እየተላለቅን ነው። ብራዚልን አልፈናል አሁን ሳ ሲሱ ላይ አልተነገረም እንጂ እና ይሄ ነው። ተመልሰን ወደ ድሮውን ቦርድ መሄድ አለብን። እኔ ከአቶ ክቡር ጋር ዛሬ ስላቀረብከኝ ደስ ብሎኛል። በጣም ሬዝነብል የሆነ ሰው ነው። መልካም አቶ ክቡር፣ በተለያየ ጊዜ እንደሚታዩ ቀደም ብሎ በተነሱትም ሁኔታዎች ውስጥ የግልም የቡድንም ፍላጎቶች አንዳንድ ጊዜ ከግባቸውም ጋር በማይገናኝ መልኩ የሚደረጉ ድርጊቶች ምን ያስከትላሉን ሳንጠይቅ የሚመስል ድርጊቶች ይፈጸማሉ። አንዳንድ ጊዜ ኃላፊነት የጎደለው ድርጊት ከምክንያት ጋር አለመያያዙን እናስተውላለን። እንዴት ነው ሰዎች ለዚህ ምላሽ መስጠት ያለባቸው? በማኅበራዊ መገናኛ ብዙሃንም የሚደረጉትን በምን መልኩ ማስቆም ይቻላል? በመንግሥት ወይንም በስርዓት ከሚወሰደው ውጪ ዜጎች ምን ሊያደርጉ ይችላሉ? በተጨባጭ የሐሰት መረጃ የሚያሰራጩትን እንዴት ነው ማሸነፍ የሚቻለው? አንዳንዶች አለመስማት፣ ጊዜ አለመስጠት፣ እነሱን አለመከተል አንዱ መንገድ መሆኑን ይናገራሉ። ሰዎች ምን እንዲጠይቁ ይመክራሉ። ትዝብቶንም ጭምረን የእኔ አስተያየት ሜዳውን ለተወሰኑ ቁጥራቸው በጣም ውሱን ለሆነ ጽንፈኞች መተው የለብንም። እንደ ሕዝብ ነው የምለው አብዛኞቻችን እንደዚህ አሁን እንደተደረጉት አይነት ግድያም ሆነ ጥፋት የምንቀበል ያልሆን። ሜዳውን ሶሻል ሚዲያውንም ሆነ የቀድሞ ሚዲያዎችንም ለእንደነዚህ አይነት ሰዎች መተው የለብንም። ምን ማድረግ አለብን የሚባለው፣ አንድ ስበርሳችንም ነገሮችን መልሰን በመማማር በማስተማር የረጅም ጊዜም የሆነ ሊመስል ይችላል። ነገር ግን አዲሱ ቴክኖሎጂ የሚያመጣው ችግር በእኔ አስተያየት፣ ድምፅ የለንም ባዮቹ ድምፅ የሰጠ ስለሆነ ያ ድምፅ ደግሞ እነሱ ብቻ መጠቀሚያ ካደረጉት ከፍተኛ ችግር ሊያመጣ ይችላል። ስለዚህ ሰው ህዝቡ ዝም ብሎ ለነሱ መተው የሌለበትን እየተወ ነው። አሁን ጉዳት ውስጥ እየገባ ነው ያለ ነው የሚል እምነት አለኝ እኔ በራሴ። ሁለተኛ ቴክኖሎጂውን ከአሁን በኋላ ወደኋላ መመለስ የሚቻል አይመስለኝም። በእርግጥ የተወሰኑ ደንብ ሕግጋት ልናደረግ እንችላለን። ግን እነዛም ብዙም ይሰራሉ ተብሎም አይጠበቅም። ስለዚህ ዘመኑ ሊያመጣ የሚችለው አካሄድ ወይም ደግሞ አስተሳሰብ እንደገና ቁጭ ብለን ተነጋግረን ማምጣት መቻል አለብን። እኔ በአካባቢያችን እንጀምር በአይኔ አካባቢያችንን ዛሬ አንድ ሰፈር እንኳን ሆነን እርስ በርሳችን አንነጋገርም። ያንን መመለስ መቻል አለብን። አንድ አካባቢ ሆነን አንዱ የአንዱን ችግር ለመርዳት እና ለመስማት እንኳን ጊዜ ያጣንበት ነው። ስለዚህ ወደ ኋላ ይሄ እንግዲህ ዘመኑ ወደፊት ሲሄድ በዚህ በኩል ወደ ኋላ የሄድንበትን መመለስ እና እንደገና ህብረተሰቡን የማሰባሰብ ህብረተሰቡን ከህብረተሰቡ ጋር መገናኘት የሚያስችሉ ዘዴዎችንና ሁኔታዎችን መፍጠር መቻል አለብን። በሶሻል ሚዲያም በተመሳሳይ መልኩ ነው መካሄድ መቻል ያለብን ብዬ ነው የምገምተው። መልካም ዶክተር ዳኛቸው የመጨረሻው እድል የእርስዎ ነው። የዜጎችን ድርሻ በተመለከተ ዜጎች እንዲህ ከከፋ አዝማሚያ ይበልጥም ወደ ተባባሰ እንዳይገባ ምን ማድረግ አለባቸው? አሁን ካለንበት ቦታ ቆመን ይህ አሁን የተፈጠረው ሁኔታ ዜጎችን ወደ አንድነት ሊያመጣ ይችል ይሆን ወይ? የከፋም አጋጣሚ ቢሆን ይሄ የከፋ አጋጣሚ ቢሆንም የኢትዮጵያን ህዝብ ወደ አንድነት እንደሚያመጣ እኔ ጥርጥር የለኝም። ይህን ቴክኖሎጂ ልንቆጣጠረው አንችልም። በዛ እኔ ከአቶ ክፍሉ ጋር ነኝ። ከነጻነት ይላሉ አንድ ጃስቲስ የአሜሪካን፣ እናንተ ያላችሁበት የዛሬ አርባ አምስት አመት የሚመጣን ችግር ንግግርን ማቀብ ሳይሆን ሞር ንግግር መፍቀድ ነው ብለዋል። የመሰለ ንግግር ምክንያታዊነት ያለ ንግግር ስፒች አፍኖ ይገለዋል ነው የሚሉት ማቀብ አይደለም። በዛ እኔ ከአቶ ክፍሉ ጋር ነኝ። በሌላ በኩል ዜጎች ደግሞ እንዴት ነው እንደ ዜጋ ራሳቸውን ይሄ ነገር እንዴት ነው ብለው አለባቸው። ዝም ብሎ በሚዲያ ላይ ወይም ደግሞ በኢንተርኔት የተለቀቀ ነገር ሳያመሳክሩ መቀበል እንደሌለባቸው እኔ ይሄን ለመከር አልችልም። ምክንያቱም ኢትዮጵያ ሕዝብ የበሰለ ሕዝብ ነው ይሄ ይገባዋል ብዬ ስለምን ነው። አክቲቪዝሙ ግን እንደው ዝም ብሎ ይሄ ጀብደኝነት

በጣም በጣም በጣም የሚገርም አይነት ካምፔን የተካሄደ ይሄ ጋንጎ ለሆኑ መሳሪያ ለያዙ ሰዎች አበረታቷል። የሚመታል ይሄ የራሴ መልካም የጊዜውን እየተከታተል እንነጋገራለን። ዶክተር ዳኛቸው አሰፋ፣ አቶ ክቡር ገና እንግዶቼ ለጊዜያቸው አመሰግናለሁ። ጊዜ ርስትልኝ። አቶ አሉላ በጣም በጣም አመሰግናል። አመሰግናለሁ አሉላ፣ እንዲሁም እንግዶቹን ዶክተር ዳኛቸው አሰፋን እና አቶ ክቡር ገናን እናልፈው። ስፖርት ግርማቸው ከበደ። ሰላም፣ እንዴት አመሻቸው የስፖርት ወዳጆች። ሀያ ስምንተኛው ሳምንት የኢትዮጵያ ፕሪሜር ሊግ፣ ባለፈው አርብ የተጀመረው የአፍሪካ ዋንጫ፣ የኮፓ አሜሪካ ውድድርና የሴቶች ዓለም ዋንጫ የዛሬው የስፖርት ዝግጅት ትኩረት ናቸው። ግርማቸው ከበደ ነኝ። አብራቸውን ቆዩ። በኢትዮጵያ ፕሪምየር ሊግ ሀያ ስምንተኛ ሳምንት ጨዋታዎች ስሁል ሽረ ወሳኝ ድል አስመዝግቧል። ሽረ እንደ ስላሴ ላይ በተደረገው ጨዋታ ደደቢትን አምስት ለዜሮ አሸንፏል። በዚህ ጨዋታ ሳሊክ ፎፋና አራት ጎሎችን ለብቻው አስቆጥሯል። ስሁል ሽረ ለአለመውረድ በሚያደርገው ትግል ወሳኝ ሶስት ነጥቦችን አገኝቷል። ለይተኛው ወረጅ ቀበና ውስጥ የሚገኘው መከላከያ ወደ ሐዋሳ ተጉዞ በሐዋሳ ከተማ አምስት ለአንድ ተሸንፏል። ሊጉ ከመቋረጡ በፊት ሲዳማ ቡናን አራት ለአንድ አሸንፎ የነበረው መከላከያ ወጥ ብቃት ማሳየት ተስኖታል። በሌሎች ጨዋታዎች ወደ ጅማ ያመራው ኢትዮጵያ ቡና ጅማ አባ ጅፋርን ሁለት ለአንድ አሸንፏል። ባህር ዳር ከተማ ከወላይታ ድቻ አንድ ለአንድ አቻ ተለያይተዋል። የዋንጫ ፍክክር ውስጥ የሚገኙት ፋሲል ከነማ፣ መቀሌ ሰባ አንደርታና ሲዳማ ቡና በቅደም ተከተል ከአዳማ ከተማ፣ ከደቡብ ፖሊስና ከድሬዳዋ ከተማ እንዲሁም ቅዱስ ጊዮርጊስ ከወልዋሎ አድግራት ዩኒቨርሲቲ ያደርጓቸው የነበሩት የሀያ ስምንተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ዶክተር አምባቸው መኮንንና የአደረጃጀት ዘርፍ አማካሪያቸው አቶ እዘዝ ዋሴ እንዲሁም የጦር ኃይሎች ጠቅላይ ታማዦር ሹም ጄኔራል ሰዓረ መኮንን መገደላቸውን ተከትሎ በሌላ ጊዜ ተላልፈዋል። ፕሪሚየር ሊጉን ፋሲል ከነማ በሀምሳ ሁለት ነጥብ ሲመራ፣ መቀሌ ሰባ እንደርታ በሀምሳ ነጥብ ሁለተኛ ሆኖ ይከተላል። ሲዳማ ቡና ደግሞ በአርባ ዘጠኝ ነጥብ ሶስተኛ ደረጃ ላይ ይገኛል። ደደቢት ቀድሞ መውረዱን ያረጋገጠ ሲሆን መከላከያና አንድ ተስተካካይ ጨዋታ ያለው ደቡብ ፖሊስ ወራጅ ከተና ውስጥ ይገኛሉ። ባለፈው አርብ በተጀመረው የአፍሪካ ዋንጫ ከትላንት ድረስ በተደረጉ ጨዋታዎች በዋንጫ የሚጠበቁት ቡድኖች አሸንፈዋል። በመክፈቻው ጨዋታ አስተናጋጇ ግብጽ ዚምባብዌን አንድ ለዜሮ አሸንፋለች። ቅዳሜ ምሽት በተደረጉ ጨዋታዎች የምስራቅ አፍሪካ ዩጋንዳ ሳይጠበቅ ኮንጎ ዲሞክራቲክ ሪፐብሊክን ሁለት ለዜሮ ረታለች። ድሉ ለዩጋንዳ በአፍሪካ ዋንጫ ከአርባ አመት would be ደግሞ ጥሩ ሶስተኛ ሆኖ ወደ ቀጣይ ዙር ለማለፍ አመሰግናለሁ ግርማቸው ከበደን ለስፖርት ዘገባው። ወደ ተከታዩ ቅንብራችን እናልፋለን። አፍሪካ ነክ ርዕሶች። የቆሰሉ ፈረንሳይኛ ተናጋሪ ወታደሮችና ቤተሰቦቻቸው ለካሜሮን መንግሥት ባሰሙት ማሳሰቢያ ከእንግሊዝኛ ተናጋሪ ክልሎች ጋር የሚካሄደው ጦርነት በሰላማዊ መንገድ እንዲፈታ ጠይቀዋል። ወደ ያውንዴና ዱአሎ ሆስፒታሎች በአውሮፕላን የተወሰዱት ወታደሮች አማጽያኑ ዘመናዊ መሳሪያ ስላላቸውና አካባቢውን በሚገባ ስለሚያውቁት አጋር ወታደሮች እያለቁ ናቸው ይላሉ። የአሜሪካ ድምፅ ዘጋቢ ሞኬ ኤድዊን ኪም ዴካ የቆሰሉት ወታደሮችና ዘመዶቻቸው የሞቱባቸው ሰዎችን ሆስፒታሉ ድረስ ሄዶ ካነጋገራቸው በኋላ ከያውንዴ ካሜሩን የላካውን ዘገባ አዳነች ፍሳዬ ለአፍሪካ ነክ ርዕሶች እንዲህ ታቀርበዋለች። የሀያ ሰባት አመት እድሜ ወጣት ፖሊስ ኤሪክ ኤቱሙ የተገደለባቸው የ ስልሳ ሁለት አመት እድሜ ኤሊዝበት ኤቱሙ ናቸው። እንዲህ ምርር ብለው የሚያለቅሱት ፖሊሱ ባለፈው ሳምንት ሰኞ በእንግሊዝኛ ተናጋሪ አማጽያን የተገደለው ማንፌ በተባለችው ደቡብ ምዕራብ ከተማ ላይ ነው። በርካታ ቤተሰቦቻቸውና ሌሎች ሰዎች ያውንዴ በሚገኘው መኖሪያ ቤታቸው ሲያስተዛዝኗቸው ሰንብተዋል። የአምሳ ዓመት ዕድሜው የኤሪክ አጎት ብሩኖ አዜጎ ወታደር ሲሆኑ ቤተሰቡን ወክለው ተናግረዋል። ማንፌ ከተባለችው ውጊያ ከሚካሄድባት ከተማ ነው የተመለሱት። ደም ካፋሰሰው ጦርነት በእግዚአብሔር እርዳታ ከሞት እንደተረፉ ተናግረዋል። ለሦስት ወራት ያህል ከተገንጣዮች ጋር ይዋጉ በነበረበት ወቅት አብረዋቸው ከነበሩት ዘጠኝ ወታደሮች አራት ተገድለዋል ይላሉ። ፍላጎታቸውና ጸሎታቸው ውጊያው እንዲቆምና መንግስት አሁንኑ ድርድር እንዲጀምር ነው ብለዋል። መሳሪያ ያነሱት እንግሊዝኛ ተናጋሪ ወንድሞቼ ለጥያቄያቸው መፍትሄ ካልተገኘ በስተቀር መሳሪያችንን አናወርድን በማለታቸው ከእነሱ ጋር ተደራድሮ ህይወት መጥፋቱ እንዲቆምና ወደ ቤታቸው እንዲመለሱ ጥረት እንዲደረግ ሲሉ ጠይቀዋል። ጦርነቱ በርካታ ፈረንሳይኛ ተናጋሪ ካሜሩናውያንን በግድያ በሚደርሰው የመቁሰልና የአካል ጉዳት ወይም በኢኮኖሚ ድቀት እየጎዳ ነው ይላሉ ብሩኖ አዜቂ። በአሁኑ ወቅት በአንድ ወር ውስጥ 32 የቆሰሉ ወታደሮች በያውንዴ ወታደራዊና የፖሊስ ሆስፒታል ውስጥ እየታከሙ ናቸው። ዶዋሎ ሆስፒታል ውስጥ ደግሞ 14 ቁስለኞች እንዳሉ ወታደራዊ ኃይል ጠቁመዋል። የ34 ዓመት ዕድሜው ማርሻል ሞንቴ በእንግሊዝኛ ተናጋሪ ደቡብ ምዕራብ ክልል ባሉት አማጽያን ላይ የሚካሄደው ውጊያ አካል ነበር። ጦርነቱ ከተጀመረበት ጊዜ አንስቶ ለመጀመሪያ ጊዜ ተገንጣዮቹ አማጽያን እዩሞጆክ በተባለ ቦታ ላይ ጥቃት በተከፈተባቸው ወቅት ዘመናዊ መሳሪያ ሲጠቀሙ ማየቱን ሞንቴ ገልጿል። ከመኪናዎቻቸው አንዱ ተገንጣዮች በቀበሩት ፈንጂ እንደተመታ ገልጿል። የጦርነት ጓዶቻቸው እሱንና ሌሎችን ቁስለኞች በአቅራቢያው ወደሚገኘው ሆስፒታል ሊወስዷቸው ሲሞክሩ ታዲያ በርካታ ሌሎች የተቀበሩ ፈንጂዎች እንዳሉ በማስተዋላቸው ለመቀጠል አልቻሉም። በአስር ኪሎ ሜትር ርቀት ወዳለው ሆስፒታል ለማድረስ ባለመቻሉ ተዳክመው የነበሩት ቁስለኛ ወታደሮች ደማቸው ፈሶ ለሕልፈት እንደተዳረጉ ተዳረጉ ሞንቴ ጠቁመዋል። ሞንቴ አያይዞም ምንጊዜም ቢሆን ለካሜሩን ለመከላከል ዝግጁ በሆንም በመደራደር ስምምነት ላይ መድረስ በተለይም አማጽያኑ ተጨማሪ መሳሪያዎችን ከውጭ በሚያስገቡበት በአሁኑ ወቅት ብዙ ህይወትን ከሞት ለማትረፍ እንደሚቻል አስገንዝበዋል። የካሜሩን የፖሊስ ኃላፊ ማርቲን እምባርጋ እንጉኤል የቆሰሉትን ፖሊሶችና በጦርነቱ ዘመዶቻቸው የሞቱባቸው ቤተሰቦችን ጠይቀዋል። ከሞት የተረፉትንና ሰለባ የሆኑትን ሁሉ እንክብካቤ ይደረግላቸዋል የካሜሩን ዜጎች ለእነሱ ሲከላከሉ ለሞተት ሁሉ ኩራት ሊሰማቸው ይገባል ብለዋል። እንግያል ሐዘኑ እጅግ ከባድ ቢሆንም የሚወዷትን ሀገር ለማገልገል እና ህይወታቸውን እስከ መስጠት ድረስ ከወረራ ሊከላከሉላት ዝግጁ የሆኑ ጀግኖች በመኖራቸው ካሜሩናውያን ኩራት ሊሰማቸው ይገባል ነው ያሉት። እንጉያል አያይዘውም የፖሊስ ክፍል ኃላፊው ካሜሩናውያን ምንጊዜም ቢሆን ለሀገራቸው የግዛት ሉዓላዊነት ሕይወታቸውን የሰጡ አድርገው ሲያስታውሷቸው እንደሚኖሩ፣ ቤተሰቦቻቸውንም እንደሚረዱ ጠቁመዋል። መንግስት አማጽያኑን ለመደምሰስ ሲል ለወታደራዊ ኃይል የሚያስፈልገውን አቅርቦት ሁሉ እንደሚያከናውን እንግል ጨምረው ገልጸዋል። ክርስቲያን እንዶልጎ የተባሉ የጸጥታ ጉዳይ ተንታኝ በማዕከላዊ አፍሪቃ ሀገሮች ላለፉት 12 ዓመታት ያህል ጦርነቶች መቀጠላቸው ራሱ አማጽያን ቡድኖች የመሳሪያ አቅርቦት የሚያገኙበት ሕገወጥ የሆነ የመሳሪያ ንግድና ዝውውር መኖሩን ያመለክታል ብለዋል። ካሜሩን እና ጎረቤቶቿ ሀገሮች በተለይም ናይጄሪያ፣ ቻድና የማዕከላዊ አፍሪካ ሪፑብሊክ በቋሚ መዋቅር መመስረት ይኖርባቸዋል ነው ያሉት። ቦኮ ሀራም የሚፈጥረው ቀውስና በማዕከላዊ አፍሪቃ ሪፑብሊክ የሚፈጸመው ፍጅት ጥብቅ ቁጥጥር በማይደረግባቸው ድንበሮች በኩል ከፍተኛ ብዛት ያላቸው የህገወጥ መሳሪያ ዝውውር መኖሩን ያሳያል ብለዋል ተንታኙ። ካሜሩን ውስጥ እንግሊዝኛ ተናጋሪ በሆኑት ክልሎች ያሉት አቅርቦት ሳያገኙ እንዳልቀረ እንደንጎ አስገንዝበዋል። በካሜሩን ሰሜን ምዕራብና ደቡብ ምዕራብ ክልሎች ቀውስ የተባባሰው እንደ አውሮፓ አቆጣጠር በ2017 ዓ ም ከሀገሪቱ መገንጠል የሚፈልጉ ቡድኖች ለተምሳሌት ያህል አምባዞኒያ የተባለ የእንግሊዝኛ ተናጋሪ ነጻ ሀገር ያሉትን ግዛት ካወጁ በኋላ ነው። በተባበሩት መንግስታት ድርጅት ውጊያ ከተጀመረበት ጊዜ አንስቶ ቢያንስ 1800 የሚሆኑ ሰዎች ተገድለዋል። 530 ሺህ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። 1.3 ሚሊዮን የሚሆኑ ሰዎች ረድኤት ያስፈልጋቸዋል። ካሜሩን ውስጥ በእንግሊዝኛ ተናጋሪ ክልሎች ስለሚካሄደው ግጭት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየም። አፍሪካ ነክ ርዕሶች ዘገባው የማጠቃለያ ዜና አዲሱ ያሰማናል። በቅዳሜው መፈንቅለ መንግስት ቆስለው እዚያው ባህር ዳር ከዚያም አዲስ አበባ በሕክምና ሲረደው የቆዩት አቃቤ ሕጉ አቶ ምግባሩ ከበደ ሕይወታቸው አልፏል። አስከሬናቸውም ወደ ባህር ዳር ተወስዷል። የመፈንቅለ መንግስቱ መሪ ናቸው የተባሉት ተጠርጣሪ ሜጀር ጀነራል አሳምነው ጽጌም መገደላቸው ታውቋል። በዚያው እለት ቅዳሜ ማምሻውን አዲስ አበባ ውስጥ የኢትዮጵያው ጠቅላይ ኤታ ማዦር ሹም ጀነራል ሰአረ መኮንን ከቀድሞ የጦር አዛዥ ሜጀር ጀነራል ገዛይ አበራ ጋራ በመኖሪያ ቤታቸው እንዳሉ በጠባቂያቸው መገደላቸው ይታወሳል። የኢትዮጵያ ባለሥልጣናት እንደሚሉት የሁለቱ ጉዳይ የተያያዘ ነው። የጥቃቱ ዋና ምክንያት ግልጽ አይደለም የሚሉት ተንታኞች የአማራ ብሔርተኛ የነበሩት ሜጀር ጀነራል አሳምነው ሚሊሺያ በማቋቋማቸው ከስራቸው ሊባረሩ እንደሚችሉ ስጋት ነበራቸው። ጀነራል ሳረን እና ሜጀር ጀነራል ገዛይ አበራን ገድሏል የተባለው ጠባቂ ቆስሎ በሕክምና ላይ ይገኛል። አዲስ አበባ ያለው የአሜሪካ ኤምባሲ ባለፈው ቅዳሜ ባህር ዳር ውስጥ የተፈጸመው ጥቃት አሳዛኝ፣ አስደንጋጭም መሆኑን በመግለጫው አመልክቷል። በዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ቲቦር ናሽ ባለፉት ማስተላለፉት መልእክት የቅዳሜው ጥቃት ምናልባት በዶክተር አብይ ወደ ሥልጣን መምጣት ያልተደሰቱና እየወሰዱ ያሉት ፈጣን ለውጥም ያልተመቻቸው ያቀነባበሩት ሴራ ነው ይላሉ። በተባለው መፈንቅለ መንግሥት መነሻው ህይወታቸውን ላጡ ባለሥልጣናት ክብር የኢትዮጵያ ባንዲራ በግማሽ ሰንደቅ እየተውለበለበ ሲሆን ዛሬ ሰኞ ብሔራዊ የሐዘን ቀን ታውጇል። በመፈንቅለ መንግሥቱ ህይወታቸውን ያጡ ባለስልጣናት አስከረን ሽኝት እና የቅብር ስነ ስርዓትም የሚያዘጋጅ ኮሚቴ ተቋቁሟል። የቅብር ስነ ስርዓቱ ረቡ ይፈጸማል። በምሽቱ አየር ስርጭት ፕሮዲውሰር ብርሃን ሃይሉ በቴክኒሽያኑ ኔልሰን ሎፔስ በማኅበራዊ መገናኛና በዌብ ፕሮዲውሰራችን አበባየሁ ገበያው እንዲሁም በመላ ባልደረቦቻችንና በዋና አዘጋጇ ትዝታ በላቸው ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው። ሰሎሞን አባትና አዲሱ አበበንና አብራችሁ ስለቆያችሁ ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ዝግጅታችን ተጠናቋል። ሰላም፣ በደህና እደሩ። እዚ ሬድዮ ድምፂ ኣሜሪካ እዩ ብ1922